የደቡብ አፍሪካ ሚዲያ ኢንስቲትዩት በምጻሩ ኤምአይኤስኤ እንደ አውሮፓውያን አቆጣጠር ታህሳስ 17 በዛምቢያ ዋና ከተማ ሉሳካ የጥናት ሪፖርቱን ይፋ አድርጓል። የኢንስቲትዩቱ ሊቀመንበር ሎሬን ሙዋንዛ የዛምቢያ ጋዜጠኞች ስራቸውን በሚሰሩበት ወቅት ቅድመ ምርመራና ጥቃት አሁንም ይደርስባቸዋል ብለዋል። ለዚህ ደግሞ ኃላፊዋም ሆነ ሪፖርቱ የቶማስ ዝጋምቦን ጉዳይ ማሳያ አድርገው ይጠቅሳሉ። የምርመራ ጋዜጠኛ የሆነው ቶማስ ዝጋምቦ የዛምቢያ ባለሥልጣናት የተመለከቱ ወሳኝ ናቸው ያላቸውን ታሪኮች በመጻፉ ባለፉት 13 ወራት ውስጥ ብቻ ሶስት ጊዜ ታስሯል። ዝጋምቦ በተከሰሰበት የስም ማጥፋትና የአመፅ ክስ ጥፋተኛ ከተባለም እስከ ሰባት ዓመት እስራት ይጠብቀዋል። ነገር ግን ዝጋምቦ ለአሜሪካ ድምፅ አሁንም መጻፉንና ዘገባ መስራቱን እንደማያቆም ይናገራል። is a journalist trying to find the answers on behalf of the public. በመሰረቱ ሶስቱም ክሶች ጋዜጠኛው ማህበረሰቡን በመወከል ምላሽ ለማግኘት የሚሞክርባቸው ናቸው። ነገር ግን መንግስት ለጥያቄው ምላሽ ከመስጠት ይልቅ ጋዜጠኝነትን እንደ ወንጀል በመቆጠር ፖሊስ ፍርድ ቤት አቅርቦኛል። ስለዚህ በሶስት የወንጀል ክሶች ፍርድ ቤት ቀርቤያለሁ። በሶስት የተለያዩ ዳኞች ፊት ቀርቤያለሁ። የቶማስ ዝጋምቦ የህግ ችግሮች የጀመሩት እንደ አውሮፓውያን አቆጣጠር በህዳር 2023 ሲሆን አንድ የመንግሥት ተቋም ከፕሬዚዳንት ሀካይንዴ ሂችሌማ ቤት ተከራይቷል በሚል ወንጅሎ መጽሐፉን ተከትሎ በቁጥጥር ስር በዋለበት ወቅት ነው። በዚሁ ዓመት ነሐሴ ወር ላይም መንግሥት ያካሄደውን የማዳበሪያ ህገወጥ ግጅ በተመለከተም ከዓመት በፊት አዘጋጅቶት በነበረው ዘገባ ምክንያት ለእስር ተዳርጓል። በዚሁ ዓመት በጥቅምት ወር ደግሞ ወደ አገር ውስጥ ከሚገቡ ሸቀጦች ጋር በተያያዘ በጻፈው ጽሑፍም ለሶስተኛ ጊዜ ታስሯል። የቅርብ ጊዜ ስሩ የመጣውም ፕሬዚዳንት ችሌማ በተወካያቸው የመንግሥት ዋና ቃል አቀባይ ኮርኔሊየስ ሞይቶዋ በኩል የፕሬስ ነጻነትን ለማስከበር ቃል ከገቡበት ንግግራቸው ከሰዓታት በኋላ ነው። ናጁዋን ቺሪዋ ፍሪ ፕሬስ ኢኒሺየቲቭ የተሰኘ የዛምቢያ የሚዲያ ተሟጋች ቡድን መስራች ናቸው። ችሪዋ የደቡብ አፍሪካ ሚዲያ ኢንስቲትዩት የጥናት ግኝቶች ላይ እንደሚስማሙ ይናገራሉ። የፖለቲካ ፓርቲ መሪዎች አሁንም ሬዲዮ ጣቢያዎችን እየወረሩ ፕሮግራሞችን ለማወክና ጋዜጠኞችን ሲያስፈራሩ አይተናል። ጋዜጠኞች በፖሊስ ሲታሰሩም አይተናል። በጻፉት ነገር ብቻ ጋዜጠኞች በወንጀል ሲከሰሱም አይተናል። እናም አሁን ትልቁ ጭንቀታችን ወደ 2026 ምርጫ ስንቃረብ ምን ሊሆን ይችላል የሚለው ነው። ቺሪዋ በዛምቢያ ባለሥልጣናት ጋዜጠኞችን በተመለከተ የሚያቀርቧቸው ክሶች በቅኝ ግዛት ዘመን በወጡ ሕጎች የሚመሩ መሆናቸውንም ተችተዋል። እነዚህም የስም ማጥፋት ወንጀል፣ አመፅና ሀገራዊ ጸጥታ ሕጎች መሆናቸውን የሚገልጹ ቺሪዋ ይህም ጋዜጠኞች የመንግሥት ሥራዎችን እየመረመሩ የማጋለጥ ሚናቸውን እንዳይጫወቱ እንቅፋት ሆኖባቸዋል ብሏል። ሁኖም የደቡብ አፍሪካ ሚዲያ ኢንስቲትዩት ጥናቱን ይፋ ማድረጉን ተከትሎ የሀገሪቱ የማስታወቂያ ሚኒስቴር ባለሥልጣን የሆኑት ሙማንጋ ሞርደ ማይምቤ መንግሥት በመገናኛ ብዙሃን ነጻነት ላይ ምንም አይነት ጣልቃ ገብነት አልፈጸመም ሲሉ ተከራክረዋል። መንግሥት የመገናኛ ብዙሃን ምህዳሩን ክፍት ማድረጉ የሚናገሩት ማይምቤ ለዚህ የማሳየው ከ200 በላይ የሬዲዮ አምሳ የቴሌቪዥን ጣቢያዎችና በርካታ የድረገጽ መድረኮች ፍቃድ መስጠቱን መከራከሪያ አድርገው ያነሳሉም ፕላትፎርምን ፕ ፕ መድረኮች ጥቂት ሲሆኑ በእነዚህ መድረኮች ላይ ሀሳባቸውን የሚገልጹ ሰዎች ጥቂት ይሆናሉ። አንድ የቴሌቪዥን ጣቢያ ብቻ ሲኖረን እርስዎ በቲቪ ላይ ለመታየት ፕሬዚደንት፣ ምክትል ፕሬዚደንት፣ ሚኒስትር፣ ወይም ቢያንስ በኅብረተሰብ ውስጥ ስም ያለው ሰው መሆን ያስፈልገውታል። ሆኖም የጋዜጠኞች መብት ተሟጋጅ ኮሚቴው የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሙ በቅርቡ በሰጡት መግለጫ በዛ ጋምቦ ላይ የቀጠለው ጥቃት መንግስት ጋዜጠኞችን ለመጠበቅ የገባውን ቃል ተግባራዊ እያደረገ አለመሆኑን የሚያሳይ ነው ብለዋል። በካትሾርት ከዛምቢያ ሉሳካ ያጠናቀሩ ዘገባ አስመሟየ ነው። ዋሽንግተን ዲሲ